የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ መስከረም 32012 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድረው የኖቤል ሰላም ሽልማት አሸናፊ መሆናቸው ተነግረዋል። በጣም ነው የማመሰግነው። ዜናውን ስሰማ ከፍተኛ ክብር ተሰምቶኛል። በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። አሸናፊናታቸው ከታወጀ በኋላ ጠቅላይ ሚኒስትር አብይ ከኖቤል ኮሚቴ ጸሐፊ ኦላቭ ጆስታልድ ጋር ካደረጉት አጭር የስልክ ንግግር የተወሰደ ነው። ሽልማቱ ያለውን አንድምታ የሚያስቃኙ የተለያዩ ወገኖችን እይታ ያካተቱ ዘገባዎችን በተከታታይ እናስደምጣችኋለን። ሌሎች መሰናዶዎችና የሙዚቃ ምርጫ የማይዘነጉም የዛሬ ምሽት መርሃ ግብር አስተናባሪ ሀብታሙ ስዩም ነኝ። ዕደም በቀለ ከአጫጭር ዜናዎች ጋር አብራኛለች። ወደ ዜናዎቹ እናቅና። ከዜናዎቹ ዎቹ ጋር ወደ እናንተ መጥቻለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት አሸናፊ መሆናቸው ተነገረ። መቀመጫውን ኖርዌይ ኦስሎ ያደረገው ሸላሚ ድርጅት እንዳስታወቀው ጠቅላይ ሚኒስትር አብይ መቶኛው የኖቤል ሰላም ሽልማት እንዲገባቸው የወሰነው ሰላምና ዓለም አቀፍ ትብብር ለማስፈን ያበረከቱትን ጥረት፣ በተለይም ደግሞ ከጎረቤት ሀገር ኤርትራ ጋር የነበረውን የድንበር ግጭት ለመፍታት በወሰዱት ወሳኝ ተነሳሽነት እንደሆነ ያስታውቋል። ከጠቅላይ ሚኒስትር አብይ አህመድ ጋር ለመፎካከር በእጩነት የቀረቡት ሰዎችን ማንነት ድርጅቱ አላስታወቀም። ይሄ የሆነበት ምክንያት በድርጅቱ አሰራር መሰረት ለሃምሳ ዓመታት ያክል የውጭዎቹን ማንነት በሚስጥር እንዲያዝ ስለተደነገገ ነው። ሆኖም ኦፊሴላዊ ያልሆኑ ግምቶችን ያጣቀሱ የዜና ተቋማት የአካባቢ ጥበቃ ተሟጋቿ ግሬታ ተንበርግ፣ የሆንግ ኮንግ ለውጥ አራማጆችና ኢል ዋድ ኢልማንን የመሰሉ የሰብአዊ መብትና የሰላም አቀንቃኞችን ግምት ተሰጥቷቸው ነበር። ሳውዲ አረቢያ ጠረፍ ቀይ ባህር ላይ ነዳጅ ጫኝ መርከባችን በሁለት ሚሳይሎች ተመቷል ሲሉ የኢራን ባለስልጣናት ገለጹ። ሳቢቲ የሚባለው የነዳጅ መርከብ የተመታው ከሳውዲ የወደብ ከተማ ከጅደ 130 ኪሎ ሜትር ርቀት ላይ እንደሆነ የኢራን ብሔራዊ የነዳጅ ኩባንያ ጠቅሶ ብሔራዊ የኢራን መንግስት የዜና ወኪል ዘግቧል። ኢራን ጥቃቱን ያደረሰ ብላ ማንን እንደምትጠረጥር ዜናው አልገለጸም። በኢራንና በዩናይትድ ስቴትስ መካከል በቅርብ ወራት ውጥረቱ እየተባባሰ ከመጣ ወዲህ በክልሉ ይህ ሁለተኛው ክስተት መሆኑ ነው። ሳውዲ አረቢያ ደረሰ ለተባለው ጥቃት እስካሁን አስተያየት አልሰጠችም። ቱርክ ሰሜን ምስራቃዊ ሶሪያ ድንበር መዝለቋ ከህግ አግባብ ውጪ እንዳይሆን ራሷ እንድትቆጣጠር የሰሜን አትላንቲክ ሀገሮች ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የንስ ስቶልትንበርግ ከሶሪያ ኩርድ ተዋጊዎች በኩል የጸጥታ ስጋት እንዳለባት እንደሚገነዘቡ አመልክተው ይሁን እንጂ አሁን የከፈተችው ጥቃት በእስላማዊ መንግስት ቡድን ላይ የተገኙትን ድሎች አደጋ ላይ ሊጥሉ እንደሚችሉ አስጠንቅቀዋል። ስቶልተንበርግ ይህን ያሳሰቡት ዛሬ ኢስታንቡል ውስጥ ከቱርክ የውጭ ጉዳይ ሚኒስትር መብሉት ካቡሶግሉ ጋር ሆነው ሆኖ ባደረጉት ጋዜጣዊ ጉባኤ ላይ ነው። የቱርኩ የውጭ ጉዳይ ሚኒስትር ሀገራችን የተደቀነባት አደጋ ከኔቶ በኩል ድጋፍ ትጠብቃለች ብሏል። አድማጮች፣ ለሰዓቱ ያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ሄደንን ለዜናው አመሰግናለሁ። ጋቢና ቪኦኤ አዲስ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮኑ እየተላለፈ ያለ ሀብታሙ ስዩም አብሬያችሁ አመሻለሁ። አሁን ወደ ቀዳሚው ዘገባ እንሻግራለን። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ ሆነዋል። የኖርዌይ የኖቤል ሽልማት ኮሚቴ አሸናፊነታቸውን ይፋ ባደረገበት መግለጫ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ላደረጉት ከፍተኛ ጥረት የሽልማቱ አሸናፊ መሆናቸውን አብስረዋል። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ በርቲ ርኤስ አንደርሰን ጠቅላይ ሚኒስትር አብይ ሽልማቱን አሸናፊ መሆናቸውን ሲያበስሩ አብይ አህመድ በኢትዮጵያና በኤርትራ መካከል ለሃያ አመታት የነበረውን የድንበር ይገባኛል ውዝግብና አለመግባባት ስልጣን በያዙ በወራት ጊዜ ውስጥ በመፍታት ሰላም አምጥተዋል። በሁለቱ አገሮች መካከል ያለውን ቁርሾን በመፍታት ለእርቅና ለሰላም በማብቃታቸው የዘንድሮው የ2012 ኖቤል የሰላም ሎሬት ሆነው መመረጣቸውን ተናግረዋል። ኤደን ገረመው ስለ ሽልማቱና የተለያዩ ዓለም አቀፍ ተቋማት የሰጧቸውን አስተያየቶች አካታ ተከታዩን ዘገባ አሰናድታለች። ይህ ኮሚቴ ጠቅላይ ሚኒስትር አብይን ለሽልማት ያበቋቸውም በጎ ተግባራት በዘረዘረበት ምዕራፍም አብይ ገና ወደ ስልጣን በመጡበት በመጀመሪያው መቶ የስልጣን ቀናት በሀገሪቱ ላይ ተጥሎ የነበረውን አስቸኳይ ጊዜ አዋጅ እንዲነሳ አድርገዋል። በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። በመገናኛ ብዙሀን ላይ ተጥሎ የነበረው ቅድመ ምርመራ እንዲቀር ተደርጓል። በውጭ ሀገር የነበሩ የተቃዋሚ ፓርቲ ቡድኖች ወደ ሀገር ውስጥ ገብተው በሰላማዊ መንገድ የሚሰሩበትን ሁኔታ አመቻችተዋል። በሙስና ሲጠረጠሩ የነበሩ የወታደራዊ አመራሮችና ባለስልጣናቶች ከስልጣን እንዲነሱ አድርገዋል። እንዲሁም የሴቶች የፖለቲካ ተሳትፎ እንዲጨምር አድርገዋል ይላል። በሽልማቱ ስነ ስርዓት ላይ እንደታየው ጠቅላይ ሚኒስትር ዶክተር አብይ አህመድ ኦስሎ ከሚገኘው የኖቤል ሽልማት ቢሮ ከኮሚቴው ጸሐፊ ስልክ ተደውሎ ማሸነፋቸው በተነገራቸው ወቅት Yes, hello, Mr. Prime Minister. This is uh, Mr. Nygaard speaking. I am the Secretary of the Norwegian Nobel Committee and calling from Oslo. I want to congratulate you uh, with receiving this year's Nobel Peace Prize. Thank you very much. I'm so humbled. and thrilled when I just hear the news. Thank you very much. It is. Um... በጣም ነው የማመሰግነው ዜናውን ስሰማ ከፍተኛ ክብር ተሰምቶኛል፣ በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። ሌሎች የአፍሪካ መሪዎችም በአህጉራችን ላይ ሰላም ለማስፈን በትጋት እንደሚሠሩ ይታየኛል። በጣም አመሰግናለሁ። በጣም ተደስቻለሁ። ደግሞም በዜናው ተደምም ያለው ኖቤል ሽልማት ኮሚቴው ጠቅላይ ሚኒስቴር አብይ በሀገሪቱ ጠንካራ ዴሞክራሲ እንዲሰፍን ለሚሰሩት ስራም እውቅና ሰጥቷል። የበለጠ ደግሞ በኢትዮጵያና በኤርትራ የተካሄደው የሰላም ስምምነት ለሁለቱም ሀገሮች በጎ ለውጥን አስገኝቷል። ጠቅላይ ሚኒስቴር አብይ ከዚህ በተጨማሪም በምስራቅና በሰሜን አፍሪካ ሰላምን ለማስፈን ያከናወኑት በጎ ተግባር በጉልህ የሚጠቀስ እንደሆነ ኮሚቴው አጽንኦት ሰጥቶታል። የኖቤል የሰላም ሽልማቱ ከዓለም አቀፍ እውቅና በተጨማሪ ዘጠኝ መቶ ሺህ ዶላር የገንዘብ ሽልማትም አለው። ጠቅላይ ሚኒስተሩ ይህን ሽልማታቸውን በመጪው ታህሳስ ወር ኦስሎ ላይ ተገኝተው ይወስዳሉ ተብሏል። በተያያዘም የዓለም አቀፍ ታዋቂ የሰብአዊ መብት ድርጅት መሪዎች፣ የተለያዩ ሀገራት መሪዎች፣ አምባሳደሮችና ታዋቂ ሰዎች ለጠቅላይ ሚኒስቴር አብይ አህመድ የደስታ መግለጫ መልእክት እያስተላለፉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴረስ ብዙ ጊዜ የተስፋ ንፋስ በአፍሪካ እየነፈሰ ነው እላለው። ለዚህ ደግሞ ዋናው ምክንያቴ አብይ አህመድ ናቸው ብለዋል። አያይዘውም የጠቅላይ ሚኒስትር አብይ አህመድ ራዕይ ኢትዮጵያና ኤርትራ ታሪካዊ ስምምነት ላይ እንዲደርሱ አስችሏቸዋል። ባለፈው ዓመት ደግሞ ይህ ስምምነት ሲፈራረሙ በቦታ ላይ በመኖሬ ክብር ይሰማኛል ሲሉ በመልካም ምኞት መግለጫው ላይ አስፍረዋል። ዋና ጸሐፊ አንቶኒዮ ጉቴሬስ በመልእክታቸው መጨረሻ ይህ አዲስ ምዕራፍ በአካባቢው ደህንነትና መረጋጋትን የሚያሰፍን አዲስ እድሎችን ከፍቶለታል፣ እንዲሁም ጠቅላይ ሚኒስትር አብይ አህመድ በአመራርነታቸው ለሌሎች የአፍሪካ ሀገራት መሪዎችና ከአፍሪካ ውጭ ላሉ መሪዎች ግሩም ምሳሌ መሆን ችለዋል ብለዋል። የኖርዌይ ስደተኞች ካውንስል ኤንሲአር ዋና ጸሐፊ ዣን ኢንግላንድ ለጠቅላይ ሚኒስትር አብይ አህመድ ሽልማት መደሰታቸውን በመግለጫ ልከዋል። ጠቅላይ ሚኒስትር አብይ በሀገሪቱ ሰላምን ለማስጠበቅ የሚያደርጉት ጥረትንም አጠንክረው እንዲቀጥሉን በመልእክታቸው አሳስበዋል። ድርጅታችን የኖርዌይ ስደተኞች ካውንስል ኤንሲአር በኢትዮጵያና በኤርትራ ከስደተኞች ጋር ከሚሰሩ ጥቂት ዓለም አቀፍ ድርጅቶች መካከል አንዱ በመሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ አገራት መካከል ያመጡትን ለውጥ የአይን እማኝ ሆነን ለማየት ችለናል። ይህ ለውጥ የመጣው ደግሞ በሁለቱ ሀገራት መካከል የተፈጠረው ግጭትና ቁርሾ ዜጎች ለዓመታት በመፈናቀል ከተሰቃዩ በኋላ ነው ብለዋል። ዋና ጸሐፊ ዣን ኢንግላንድ አያይዘውም አሁን የኖቤል የሰላም ሽልማት የተቀበሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰተውን የብሔር ፍጥጫ ቅድሚያ ሰጥተው በማስተካከል በሕዝቦች መካከል ሰላምን ለማምጣት መስራት አለባቸው ብለዋል። የዛሬው ሽልማት የዶክተር አብይ አህመድ ብቻ ሳይሆን የመላው ኢትዮጵያ ነው ያሉት ሻንንግላንድ ጠቅላይ ሚኒስትር አብይ አህመድ ሽልማት ያሰጣቸውን በጎ ተግባር አጠናክረው ቀጥለው በሀገሪቱ የተከሰተውን የብሔር ውጥረት በማርገብ የተፈናቀሉ ሰዎችን ወደ ቦታቸው እንዲመለሱ እንደሚያደርጉ ተስፋ እንዳላቸው ጠቁመዋል። በተጨማሪም ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍሳህ ተክሌ ለአሜሪካ ድምጽ መግለጫውን በተመለከተ ማብራሪያ ሰጥተዋል። ዛሬ ያወጣ ነው መግለጫ እንደሚያመለክተው የተሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ከስልጣንና ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎች ይመስለዋል። በተለይ ሰብዓዊ መብቱን በተመለከተ እስረኞች ተለቀዋል። ሕጎች ተሰስለዋል። የተወሰኑ ሕጎች ለማስተካከል መንገድ ተጀምረዋል። በተለይ ከኤርትራና ጋር ያለው ድንበር አለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚሁ እጅግ ከፍተኛ አስተዋጽኦ ነበራቸው። እስከዚያ አንሳር ተገቢ ነው ምናለን። በተለይ ኢትዮጵያ ውስጥ ከሰብዓዊ መብት አንጻር ያለች ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያጠጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አለትነት መምጣት በፊት ረሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንን፣ አክቲቪስቶች የሚባሉትን፣ ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል እና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉም ሽብር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለው የነበረ አዋጅ መሰረት ተይዘው ለወራት አሁንም ክስ የሚመሰረትባቸው ነው ጉዳያቸው እየታየ ያለው ብዙዎቹ ተቃዋሚዎች ጋዜጠኞች አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው በዚህ ህግ ታርጌት የተደረጉት ስለዚህ አሁን የሚያሰጋን ነገር ምንድን ነው ወደ ኋላ የመመለስ ነገር እንዳይኖረው በተለይ ደግሞ ይሄ ዛማ መብትን በመታሰብ የሚታወቀ ህግ ተመልሶ መጥቶ ሳነ ሳነበ የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ በዚህ የፀረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለት እና አላግባብ በዚህ ህግ የተከሰሱ ሰዎችን በአስቸኳይ እንዲሰጡ በዚህ አጋጣሚ ለመጠየቅ ሞ አምነስቲ ኢንተርናሽናል በተለያዩ ቦታዎች እየታዩ ያሉ የብሔር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል። እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ። በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። የተወሰኑትም ሃይማኖት ጋር የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶቹን ቀድሞ በመተንተን እና የከፋ ጉዳት ከማረሳቸው በፊት መከላከል ስራ መስራት አለበት። ለምታውቁት በአሁን ህዳር ውስጥ የታሰበ የታቀደ ህዝበ ውሳኔ ፕላን አለ። በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የህዝበ ውሳኔ አለ። በዛ ጊዜ ደግሞ ይህ ጉዳይ እንደዚህ ሊመጣ ይችላል ብለ እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ እዚህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ ላይ መውሰድ መቻል አለበት። የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎቹ ጋር የሚጠቀሙ መሆን አለበት ለማለት የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል። በተለይ ከዚህ በፊት የተፈጸሙ ከባድ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ እንዲሁም በየቦታው የሚነሱ ብሔር ተኮር የሆኑ ጥቃቶች እና ግጭቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና የሽብር አዋጁ ሰዎችን ለማጥቃት ለማሳሰር ገብዞችን ለማሰር የሚውለው ህግ አሁን ተመልሶ እንደገና እየመጣ እያየ ነው ነው እና እሱም ቢሆን በዓለም አቀፍ ህግ መሰረት እንደሚስተካከል እና በቀድሞ ህግ መሰረት የተያያዙ ጉዳዮችም በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። በዚህ አጋጣሚ ማለት ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው ከዚሁ ጋር በተያያዘ ሌላ ዜና፣ አራተኛ ቀኑን በያዘውና ናይሮቢ ኬንያ ላይ እየተካሄደ በሚገኘው የ193 ሀገራት ተወካዮች የተገኙበት የተባበሩት መንግስታት ድርጅት የአካባቢ መርሃ ግብር ዓመታዊ ስብሰባ ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት አሸናፊ መሆናቸው ልዩ የደስታ ስሜት ፈጥሮ እንደነበረ ናይሮቢ የሚገኙት የኢትዮጵያ አምባሳደር መለስ ዓለም ለአሜሪካ ድምፅ እንዲህ ተናግረዋል። የተባበሩት መንግስታት የአካባቢ ፕሮግራም ዓመታዊ ስብሰባውን ናይሮቢ እያደረገ ነው። ዛሬ አራተኛ ቀኑ ነው እና ይሄ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው ዜናው እንደተሰማ ስብሰባው በጭብጨባና በድልታ ነው የተቋረጠው። ለተወሰነ ደቂቃም የልኡካን ቡድኖች ወደ ኢትዮጵያ የሉካን ቡድን እየመጡ እንኳን ደስ ያላችሁ፣ ይሄ ለኢትዮጵያ የሚገባ ለክቡር ጠቅላይ ሚኒስትሩ ደግሞ የሚመጥን ሽልማት ነው ብለዋል። ከሰዓት በኋላ ስምንት ሰዓት ስብሰባው በድጋሚ ሲጀመር ኢትዮጵያን በመወከል እኔም ንግግር አድርጌያለሁ። ከእኔ በተጨማሪ ደግሞ ኖርዌይ፣ የመንና ሌሎች ሀገሮችም ለኢትዮጵያ እንኳን ደስ ያላችሁ የሚል ነው። በአጠቃላይ ናይሮቢ እየተካሄደ ባለው ስብሰባ ላይ ያሉ አፍሪካውያን ይሄ የኢትዮጵያ ብቻ ሳይሆን የአፍሪካውያንም ል እንደሆነ ሲናገሩ ነበር። እስካሁን ለሰራችሁት የተሰጠው ዕውቅና ወደፊት ደግሞ ለምታካሂዱት ኃላፊነት ነው የሰጠናችሁ። ኢትዮጵያ በአፍሪካ ቀን ሰላምና መረጋጋት ላይ ቁልፍ ሚና እንዳለት የመሪነት ሚና እንደመጫወት እንዳለባት የተሰጠ ኃላፊነት ነው ሲሉ አድሚጫቸው በጣም ትልቅ ስሜት እየፈጠረ ነው። ከዛ በኋላ የብዙ ሀገሮችን ተወካዮች ሚኒስትሮች የደስታ መግለጫ እዚህ ናይሮቢ እየተቀበልን ነው። አጋጣሚ ሆኖ የተባበሩ መንግስታት ድርጅት የአካባቢ ጥበቃ ፕሮግራም አመታዊ ስብሰባውን እያካሄደ ነው እና የመቶ ዘጠና ሶስት ሀገሮች ተወካዮች ናቸው ናይሮቢ ላይ ያሉት። ሁሉም ባላቸው አጋጣሚ ለኢትዮጵያ የሚገባት ነው። አንደኛ ከኤርትራ ጋር ለፈጠርነው ሰላም፣ ደቡብ ሱዳን ሰላም እንዲመጣ ላደረግነው ውጤት፣ ደቡብ ሱዳን ሰላም እንዲመጣ እያደረግነው ላለው አስተዋጽኦ፣ እንዲሁም በሀገር ውስጥ ኢትዮጵያ ውስጥ የሰላም የሕብረትና የአንድነት መንፈስ እንዲኖር የሚያስገው ጠቅላይ ሚኒስትሩ እያደረጉት ላለው ጥረት የተሰጠው እውቅና ነው። ኃላፊነት አለባት ኢትዮጵያ፣ በተለይም አፍሪካውያኖቹ ኢትዮጵያ የምንሳሳላት አገር ናት፣ አይከናት ትልቅ ኃላፊነት አለባት እያለው ሲናገሩ አድምጫቸዋለሁ። በኬንያ የኢትዮጵያ አምባሳደር የሆኑትን መለስ አለምን ነው የሰማናቸው። ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል ሰላም ሽልማት አሸናፊ ሆነዋል። ከአፍሪካ አስራ ሶስተኛው ሰው ያደርጋቸዋል። የዓለም አቀፍ ተቋማትን ስሜት ቀደም አድርገን አስደምጠናቸዋል። ለመሆኑ ኢትዮጵያን በጉዳዩ ላይ ምን አይነት ስሜት አላቸው? በመላ ኢትዮጵያ የሚገኙ ዘጋቢዎቻችን ከተቀበሏቸው ድምጾች መካከል የተወሰኑትን እንደሚከተለው እናዳምጣለን። በመጀመሪያ የሰራቸው ስራ በጣም አሪፍ ነው። እጅግ ነው መሸለም ይገባዋል። የመጀመሪያ ስራው አሁን ያለው ሁኔታ ላይ በዚህ በአማራ ክልል ላይ ያለን ሂደት ለማስተካከል ከክልሉ መንግስት ጋር ሆኖ ያለን እኔን አሸባሪ የዞሩ አማራ ክልል ለማጥፋት የተነሱት እነሱን ማስተካከል አለበት ብዬ ነው እንትን ብለው ከመጀመሪያ እዝብ መርጥ ሲመርጠው እንደ ተጨበጨበለት ጥሩ ስራውን ውጤታማ አድርጎ መዝለቅ ነው ያለበት እየ ነው የምገምተው። ስሜ ፀሐይነሽ ብርሃኑ ባላለው የምኖረው ባህር ዳር ከተማ ነው። የኖቤል ሽልማቱ በመጀመሪያ ያው የዚህ ሽልማት ባለቤት በመሆናቸው በጣም ደስተኛ ነኝ። ኢትዮጵያ የኢትዮጵያ ህዝብም በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ በግሌ ምክንያቱም ጠቅላይ ሚኒስትር ዶክተር አብይ በተጀመረው የለውጥ ሂደት ውስጥ በተለይ በዋነኛነት የኢትዮ ኤርትራን የሰላም ለረዥም አመት ከሃያ ዓመት በላይ ተቆራርጦ የኖረውን ህዝብ በማገናኘት እንደገናም በአንድ ቀን ውስጥ ደግሞ ብዙ ችግኞች ከሁለት መቶ ሚሊየን በላይ ችግኞች በአንድ ቀን ውስጥ እንዲገኝ እንዲተከል በማድረግ እንዲሁም ሌሎችን በጎ የሚባሉ ተግባሮችን በአንድ አመት ውስጥ በማከናወናቸው በግሌ የኖቤል ሽልማቱ በጣም ይገባቸዋል እላሉ። ብዙ የሆነ ለጠቃሚ ነገሮች ሰርቷል። በአንድ በኩል ይገባል፣ በሌላ በኩል ደግሞ ግን ብዙ ችግሮች በሀገር ውስጥ የችግር እየተፈጠረ እነዚያን መፍትሄ የመውሰዱ በኩል ትንሽ ዝግመት አለና በዛ በኩል ቅሬታ አለ። በበኩል ይገባዋል መገበው ይገባዋል። እንግዲህ ግን ያን የተጋሁን የህዝቡን አደራ ተቀብሎ ግን ያንን ጥሩ ሽልማት የተሸለመበትን እንዴት አድርጌ ደግሞ ለአጠና ከብሎ የበለጠ የኢትዮጵያን ችግር መፍትሄ መስጠት ከሱ በበለጠ በጥረት ያስፈልገዋል። ጊዜያቸው ነው መሰበላሉ በጋዜጠኝነት ኮሚኒኬሽን ትምህርት ክፍል አስተማሪ ነኝ። እንግዲህ ዛሬ በተለያዩ ሚዲያዎች ዶክተር አብይ አህመድ የ2019 የኖብል ፒስ ፕራይዝ እንደተሸለሙ ነው የምንሰማው። እሱ በጣም እንደ አንድ ኢትዮጵያዊ በጣም የሚያስደስተኝ ነው ቢኮዝ እሱ ኢሜጅ የኢትዮጵያን ኢሜጅ ለኢንተርናሽናል ኮሚኒቲ እያስተዋወቀና ለሰላም የሚሰራ አካል ለሰላም የሚቆሙ ታጋዮች እዚህም አፍሪካ ውስጥም እንዳሉ ለውጭው ዓለም ስላሳየ በጣም ደስ ብሎኛል። በዚህ ረገድ ግን በእኛ በኢትዮጵያ ሰላም ጋር ተያይዘው የሚነሱ የተለያዩ ችግሮች አሉ። ከተለያዩ ተቃዋሚ ሀይሎች ጋር ከተለያዩ ብሄር ብሄረሰቦች ጋር ግጭቶች ይነሳሉ። አሁን ዶክተር አብይ የተሸለሙት በዋነኛነት እንደተገለጸው ከኤርትሪያ ጋር ያመጡት ስምምነትና በተለይም በኢስት አፍሪካ ያመጡት የፒስ ሪሌሽንሽፕ እንደተገለጸው። ስለዚህ ይሄ ተጽዕኖ ፈጣሪነታቸው ወደ ውስጥ ወደ ኢትዮጵያ በመመልከት በዚህ ተጽዕኖ ፈጣሪነታቸው ኢትዮጵያ ውስጥም ሰላም እንዲኖር፣ ብሔር ብሔረሰቦች በሰላም እንዲኖሩ፣ የተለያዩ ፖለቲካ ፓርቲዎች በሰላም በ ፍሪደም እንዲንቀሳቀሱ ማድረግና ዲሞክራሲው እንዲያድግ ጉልህ አስተዋጽኦ እንዲያደርጉ በጣም ሳጀስት ማድረግ እፈልጋለሁ። ስሜ የምስካባ ድምስ የአምቦ ከተማ ነዋሪ ነኝ። ዛሬ ዶክተር አብይ ኖቤል ሽልማት እንዳገኘ ዛሬ ዜና ሊንሰማውት ቀን እና በጣም ነው ደስ ያለኝ። ያው ይገባዋል። ደስተኛ ነኝ። እንዲሁም ሲያንሰው ነው። አብይ በጣም ብዙ ነገር ነው የሰራው። ያው ከሰላም አንጻር በሰራው እንዱም የሰራው ነው ያለ አልተከፈለው ብዙ እንጠብቃለን። ብዙ ሽልማት ለሱ ቢያንስ አሁን ባለው በእኛ በአምቦ ኢንቫይሮንመንት ራሱ ለመጣው ሰላም የሱ አስተዋጽኦ ስላለበት እንደ ሀገርም እንደ ኢትዮጵያም ከኢትዮጵያ ውጭ ለሌሎች ሀገሮችም ብዙ ነገር ስላደረገ ይገባዋል። ዶክተር አብይ ብቻ ለነው የተሸለመው መላው የኢትዮጵያ አገር ሕዝብ ነው ተሸለመው። በዚህ በሽልማት ላይ ከፍተኛ የሆነ እንባ ነው ያነቀ ይህ ተደርጎ የማይታወቀው በሀገሪታችን፣ ተችሎ የማይታወቀው ነገር ይህም በመስማቴ በማየቴ በጣም ደስ ነው ያለ። የእሱ አድራጎት የእሱ ስራ፣ ስራዎች፣ ክንውኖች እስከ ዛሬ ድረስ ታይቶ የማይታወቅ ነገር እያደረገ ነው። አሁን በአገራች ተሰ ያለው ሁኔታ አማራውም ከጉራጌ ጉራጌም ከሲዳሞ ሲዳሞም ከወላይታ ወላይታም አንድ የተጋባ አንድ ስለሆነ የኢትዮጵያን አንድነትን አምኖ ወደዛስ ጉዞ እንዲያደርጉ እያንዳንዱ ግለሰብ ማድረግ የሚገባትን ነገር እንዲያደርጉ ወደ ንብረት ወደ ኢትዮጵያዊነት የሚለውን ነገር እየተከተሉ እንዲሄዱ ይጠበቅባቸዋል። የዶክተር አብይ ወይም ሌሎችም ብቻ አይደለም። እያንዳንዱ ኢትዮጵያዊ ይህን ግዴታ መወጣት አለበት። እኔ እናንተ አንድ መሆናችን፣ እኔ እናንተ ኢትዮጵያዊ መሆናችን አውቀን ተረድተን፣ በዛ መንገድ መሄድ መቻል አለብን። አብይ አይገባውም ነበር የሽልማት ብሎ የሚያንሱ አሉ። ይህን ሀሳብ የሚያቀርብ ራሱን የማያውቅ ሰው ነው፣ ወይም ደግሞ በኢትዮጵያ ውስጥ ሲከናወን የነበረውን ሲካሄድ የነበረውን ሁኔታ አለማወቅ እንጂ እውነት ዶክተር አብይ ይህም ሽልማት ራሱ እንዴ ሲያንሰው ነው። ጣቢያው የአሜሪካ ድምፅ ራዲዮ ነው። መሰናዶው ደግሞ ጋቢና ቪኦኤ አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ሌላ ርዕሰ ጉዳይ እንሻገራለን። በቅርቡ በቻይና ሀገር በተካሄደው የቴክኖሎጂ ውድድር የተሻለ ውጤት ያስመዘገቡ ሶስቱ ኢትዮጵያን በዘርፉ ስለ ቀጣይ እቅዳቸው ለሙልጌታ ጽባ ነግረውታል። እንደሚከተለው ይደመጣሉ ህዋዌ የተባለ የቻይና ኩባንያ ከመላ ዓለም በኔትወርክ ቴክኖሎጂ ባካሄደው ውድድር ሶስት ኢትዮጵያውያን ተሳትፈው ነበር። እነዚህ ኢትዮጵያውያን ከመቀለ ዩኒቨርሲቲ ባለፈው ክረምት በኮምፒውተር ሳይንስ ኤንድ ኢንጂነሪንግ በዲግሪ የተመረቁ ናቸው። በውድድሩ ከዓለም አስራ ሰባተኛ ደረጃ ከአፍሪካ ደግሞ ሁለተኛ ደረጃ ይዘው አጠናቅቋል። ከወጣቶቹ አንዱ ያሬድ ወልደ ገብርኤል ይባላል። በውድድሩ ከተለያዩ ሀገራት የመጡ ሰዎች ብዙ ተመክሮ አግኝተናል፣ ይላል። አብዛኛው እዚህ ስናነበውም ስናውቀው ኮንሴፕቹዋል እናውቀዋለን፣ ግን በሪል ዲቫይሱ እናም ደግሞ በመጠን እንዴት ዲፕሎይ እንደሚደረግ በሀገሩ ለምሳሌ የሆነ ኢንፍራስትራክቸር ስራልኝ ካለ ዝም ብለው ኮንሴፕቱ አለ የኔትወርኩ ነገር፣ ግን እንዴት በደንብ እቃው እንትን ተደርጎ ፕራክቲካል የመስራቱ ግን ትንሽ ነበረ ዛይደን ብዙ የአፍሪካና የኤስያ በዓለም ሁሌ የተውጣጡ የአውሮፓ ብዙ ሀገሮች ነበሩ። ከሀያ አራት ሀገር ያለውን ብዙ እውቀት ያለውን ሰው ስትወዳደር ብዙ ኤክስፐሪንስ ሼር ታደረጋለ። የእነሱም ጥያቄ የእነሱም የሚሰሩትን በሀገራቸው እንዴት እያሉ እንትን እንደሚሉ ተጠያይቀናል። የኤክስፐሪንስ ሼሪንግ እንትንም ነበረው ዲስካሽን ነበረው። በጣም አሪፍ ኤክስፐሪንስ ነው ያገኘ ነው። በደረጃም ያው አሪፍ ነው። በጣም ጥሩ ደረጃ እንትን ያደርግ ነው። ሌላ በውድድሩ የተሳተፈ ኤልያስ ኪዳነ ማርያም በበኩሉ ህዋዌ የተባለውን የቴክኖሎጂ ኩባንያ ባዘጋጀው ይህ ውድድር ለመሳተፍ ከዩኒቨርሲቲያቸውን ጀምሮ እስከ ሀገር አቀፍ ደረጃ በመወዳደር በማሸነፋቸው መሆኑ ይገልጻል። በቡድን ተጋግዘውም እንደሰሩ ተናግሯል። ውድድሩ በጣም ደስ ይላል። የሰማነው የትምህርት ሰዓት ሙዚቀን ከተናዝ ነገሩ አራት ሰዓት በኋላ ግማሽ ሰዓት እረፍት ይሰጠናል። ከዛ ተመልሰ አራት ሰዓት ሰጠናለ ማለት ነው። ውድድሩ ሰዎቻችን አንድ ሆነ ሰጠናል ማለት ነው። ያሬድ እንደሚናገረው በቻይና በነበራቸው ቆይታ የሌሎች ሀገራት የቴክኖሎጂ ባለሙያዎች በተሻለ መልኩ በተግባር የታገዘ ስልጠና ስለሚያገኙ የተሻለ ብቃት እንዳላቸው ተገንዝበናል ብለዋል። ያየሁት ምንድን ነው፣ በተለይም እነዚህ ኤስያ አካባቢ ያሉትም የእሱም ዲቫይስ፣ የሱም ካምፓኒ፣ የሱም ኔትወርክ የቱላት ቱልስ እየተጠቀሙ ነበር እየተጠቀሙ ነው የሚቆዩት። እነሱ ደህና ኤክስፒሪያንስ አላቸው። እኛ ምንድ ነው አሁን የጀመርነው እራሱ ፕራክቲካል እንትን የጀመርነው አመት አመት እንኳን አይሞላም። ና እና እሱም ነገር ቀድሞ የሆነ ነገር ስፔሻላይዝ የማድረግ እኛ በትምህርት እንትኑ እራሱ ስናየው ቆይተን ዘግይተን ነው የምንጀምረው ወደ ስፔሲፊክ እንትን የምንገባው። ና እሱ ጋር ችግር አለ ብዬ ነው ማስበው። ስለዚህ የሆነ ነገር ለምሳሌ ኔትወርኪንግ ላይ በፕራክቲካል ላይ ትኩረት ማድረግ አለብን። ኮንሴፕቱ እንዳለው ነው ፕራክቲካል ላይ ደግሞ ትኩረት ማድረግ አለብን። ስለዚህ እነሱ ከሌሎች ሀገር የመጡ የነበሩት ለምሳሌ ከአውሮፓና ኤሲያ እናም ማቃቸው እንትን ኢራቅ፣ ቱርክም እንትን ነበሩ። እና እነሱ ሁሌ ፕራክቲስ እነሱም ዲቫይስ መጠቀም ከጀመሩ ብዙ ጊዜ እንዳረጉ ፕራክቲስ እንደሚያደርጉ ምናምን እኔ ያየሁት እና እነሱ ጥሩ ኤክስፐሪንስ ነበራቸው። ከኛ አንዳንድ ሀገሮች የተሻለ ኤክስፐሪንስ ነበራቸው። ያሬድ እንደሚናገረው በክረምት ከተመረቀ በኋላ አሁን በግል የኔትወርኪንግ ተቋም ላይ እየሰራ መሆኑን ነው። ባለፈው ግንቦት ወር ከእሱ ጋር የተወዳደሩ በተለያዩ ስራዎች ላይ እንደሚገኙ ነው የሚናገረው። ከጓደኞች ጋር በመሆን ደግሞ በሰለጠኑት ደህንነቱ የተጠበ የ የኔትወርክ ስራ ለመፈጸም እቅድ አለኝ ይላል። እንዳየወት ከሆነ በዚህ በትግራይ ሆን በኢትዮጵያ አብዛኛው እንትን የኔትወርክ ካምፓኒ ተወሰነ አዲስ አበባ ነው ያለው። እዚህ ብዙም እንትንም የለም እና ምንድን ነው ቢኖር አሪፍ ነበር። ለምሳሌ በመቀሌ ዩኒቨርሲቲ ከእንትኑ ከአድሚኒስትሬተሩ ጋር የሆነ ታስክ ይሰጠና እኛም እንሰራ ነበር፣ በአሁኑ ከመመረቃችን በፊት ግን በስራ እንትን ካልን ግን እቃው እንትኑ በጣም ውድ ነው እቃው በጣም ውድ ነው ዋጋው፣ እና ስለዚህ እኛ እንትን አድርገን መስራት አንችልም። ግን የሆነ አትሊስት የሆነ ነገር ከተመቻቸ በዩኒቨርሲቲም ደረጃውን በሆነ እንትን ግን ለሀገራችን አሪፍ የሆነ ሴኪርድ የሆነ ኔትወርክ መስራት እንችላለን። እሱ እሱ ጋር መስራት እንችላለን። ምንም እሱ ጋር ምንም ችግር የለም። ግን አሁን ግን የሆነ መጀመሪያ ስትሆን ትን የሚያግዝ ትፈልጋለ ትንሽ አትሊስት ቦታውን የሚያመቻችል ሰው ካገኘን ግን በደንብ መስራት እንችላለን። አሁንም ዝግጁ ነን እየሰራን እኔም አንዳንድ ስልጠና ምናምን እሰጣለሁ። የሆነ ኮሌጅ ምናምን የሆነ የኔትወርኪንግ ስልጠና ምናምን ካለ ገና አምስተኛው አመት ያለው አንድ ገና ሳልመረቅ ስልጠና ምናምን ይሰጣል እና በዛ ነው እና በንትኑ ኤክስፔሪንሱ ደህና ነው እና እኛም በደንብ አርገን በንትኑ ከገባ ነው አሪፍ ስራ መስራት እንችላለን። ያው ሶስታችንም እንደዛ እያሰብ ነው። ኤልያስም ተመሳሳይ እቅድ አለው። በሱ ለማስራት እንደሱ አይነት በጣም ለዲቫይቶች ደራቱ ኔትወርክ ፓርትነር ሲሆን ትንሽ ይወደ ያለ እቃዎች ና አልጀመርም። በጋራ ሀሳብ ግን አለን። ሶስታችን በጋራ ለመስራት ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም አድማጮቻችን አብራችሁን ስላመሻችሁ በጣም እናመሰግናለን። ስለ ዝግጅቶቻችን የሚኖራችሁ አስተያየቶች ካሉ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ አቢና ቪኦኤን በመጠቀም እንድታደርሱን ይሁን። አብሬያችሁ የነበርኩት ሀብታሙ ስዩም ነኝ። ሞክቤል ያብረው የስርጭት አቀናባሪያችን ነበረ። ደናምሹልንም Ba kumeba emo, ba atega kosi, abet abet kanani,